የደቡብ ሱዳን ታጣቂዎችና ቁጥራቸው አስር ሺህ ይደርሳል የተባለ ስደተኞች የኢትዮጵያን ድንበር ዘልቀው ሁለት መቶ ኪሎ ሜትር ገብተዋል ሲል የምዕራብ ኦሞ ዞን አስተዳደር አስታውቋል። የታጠቁት በሰላም እንዲመለሱ ለማድረግ ለማድረግና ክፍት ሆኖ የቆየው ድንበር በመከላከያ ሰራዊት እንዲጠበቅ እንቅስቃሴ እየተደረገ መሆኑን የክልሉ የሰላምና ጸጥታ ቢሮዎችና ከስደት ተመላሾች ጉዳይ ኤጀንሲ በውል የማይታወቁ መሆናቸውን አመልክተዋል። ታጥቀው ድንበር መሻገራቸው ስጋት መፍጠሩም ተገልጧል። ዮናታን ዘብዲዎስ ዝርዝር ዘገባ አለው። በደቡብ ክልል የምዕራብ ኦሞ ዞን አስተዳዳሪ አቶ ፋጆ ሳፊዮ እንደተናገሩት የደቡብ ሱዳን ታጣቂዎችና አስር ሺህ የሚደርሱ ስደተኞች ሁለት መቶ ኪሎ ሜትር የኢትዮጵያን ድንበር አልፈው ሱርማ ወረዳ ዘልቀዋል። ከሱዳን ወደኛ የገቡት ወደ ሁለት መቶ አካባቢ የሚያክል ኪሎ ሜትር ነው የገቡት። ስለዚህ ማርዱ የሚባለው ቦታ ላይ ባለፈው እንደታዘብ ነው ወደ ከአስር ሺህ ያላነሰ ስደተኞች አሉ። የደቡብ ሱዳን ታጣቂዎች ከዚህ በፊትም ወደ ኢትዮጵያ ድንበር ገብተው የሱርማ ወታደሮችን ሀብትና ከብቶቻቸውን ይዘርፉ እንደነበር አስታውሰዋል። ዘንድሮ እንደ ወትሮ የከብት ዘረፋ ወንጀል ባይፈጸምም ቶፓሳ ጎሳ ስደተኞች ሕገ ወጥ መሳሪያ ታጥቀው ስለሚገቡ ስጋት መፍጠራቸውና በአካባቢው ላይም ከፍተኛ ጫና ማሳደራቸውን ተናግሯል። ስደተኞቹ ተበታት ነው የተለያዩ ስፍራዎች ላይ መሆናቸውን አብዛኛዎቹ ደግሞ በተለምዶ ማርዶን በሚባል ስፍራ ሜዳ ላይ እያደሩ መሆናቸው የጫናው አንዱ ማሳያ መሆኑን ገልጠዋል። እነዚህ እንግዲህ ሲመጡ ያው ይዘው ይመጣሉ። በዛ ልክ ደግሞ የሱርማ ወታደርም እነዚህም በተለያዩ ያ ለምን በላው ለምን በላው ወስዶ እነዚህ ቀይረው የሚወስድበት ሁኔታ ስላለ ትንሽ ግጭቶችን ባባሱ ያደረገበት ሁኔታ አለ። ስደተኞች በተለያዩ በቀጠናው በተደጋጋሚ ጊዜ ተመሳሳይ ችግር እንደሚፈጠርና መንስኤውም የተፈጥሮ ሀብት አጠቃቀም፣ የግጦሽ መሬት፣ የውሃ እንዲሁም የወሰን ችግር መሆናቸውን የገለጠው የደቡብ ክልል ሰላምና ጸጥታ ቢሮ ምክትል ኃላፊና የግጭት መከላከልና አፈታት ዘርፍ ኃላፊ አቶ አንድነት አሸናፊ በርካታ ደቡብ ሱዳናውያን የኢትዮጵያን ድንበር ጥሰው ገብቷል ብለዋል። ድንበሩን ጥሰው የገቡ የደቡብ ሱዳን ዜጎች በሰላማዊ መንገድ ወደ ኋላ እንዲያፈገፍጉና እስካሁን ክፍት የቆየው ድንበር በመከላከያ ሰራዊት እንዲጠበቅ እንቅስቃሴ እየተደረገ መሆኑን ተናገሩት። የድንበር ጥበቃውን መከላከያ ሰራዊት መረከብ አለበት። በዚህም ድንበሩን በአግባቡ የሚያስጠብቅበት ሁኔታ መፈጠር አለበት የሚለው አንደኛው የተያዘ ግብ ነው። ከዚህ አንጻር ምዕራብ እዝ ሙሉ ዝግጅት አድርጓል። የሚቀመጥበት ቦታ መረጣ አድርጓል። ነገር ግን እስካሁን ያልተፈታው በክልሉ መንግስት በፌዴራል መንግስትም ደረጃ የሚታወቅ ነው ይሄ ጉዳይ። ስለዚህ በመከላከያ ሚኒስቴር በኩልም ይሄ ስለሚታወቅ ፈጥኖ ሰራዊትን እዛ ለማሰማራት እና የሀገሪቱን ድንበር መከላከያ ሰራዊቱ እንዲጠብቅ ለማድረግ የመንገድ ስራ ቀድሞ መሰራት ያስገባት። እንደገናም ደግሞ ድንበሩ ላይ መከላከያ የሚቆይባቸው ካምፖች ለመስራት እና አስፈላጊ ነገር ለሰራዊቱ ለማቅረብ እንዲያስችል መንገድ መሰራት ነበረበት እና ይሄ መንገድ በ2011 ሰርቶ ለማጠናቀቅ በርካታ ጥረቶች ተደርጓል። በጅምር ላይ የቀረ እንጂ በሚፈለገው ደረጃ የተገፋ አልነበረም። ስለዚህም የክልሉ መንግስት እዛ ቀጠና ላ ላለው ችግር አንደኛው ችግር መፍቻ መንገድ ብሎ የያዘው ያንን መንገድ ሰርቶ በፍጥነት አጠናቆ ከሚመለከተው ከፌዴራል አካላትም ጋር ተረባርቦ የመከላከያ ሰራዊታችን በመረጠው ቦታ ላይ ድንበሩን ለመጠበቅ በሚያስችል አግባብ ተገቢውን ካምፕ ሰርቶ ሌሎች አስፈላጊ ጉዳዮችን እንዲፈጽም ለማድረግ ይሄ መንገድ መጠናቀቅ ያለበት ሲያደርጉ እንግዲህ እዛ አካባቢ ላይ ያሉ ስራዎችን ለመስራት የተጀመሩ ነገሮች አሉ። ከልካይ ሰራዊታችን ቦታውን በሚይዙበት ጊዜ እነዚህ ስደተኞች ወደኋላ ወደ ሀገራቸው እንዲገቡ ለማድረግ በሰላማዊ መንገድ ወደኋላ ኋላ እንዲያፈገፍጉ ከኢትዮጵያ ምዕራብ ወይም የሱሩማ አርሶ አደር ጋርም ግጭት እንዳይፈጠር በሰላማዊ መንገድ ወደኋላ ማፈክፈክ እና በደቡብ ሱዳን በራሳቸው ድንበር ውስጥ ሆኖ የግጦሽም ሌሎች ነገሮችንም እንድጠቀሙ የማድረግ ስራዎች ናቸው የሚሰሩት ማለት ነው። በቅርቡ አደረግን በሚሉት ግንገማም አሁን በኢትዮጵያ ክልል ውስጥ የሚገኙ የደቡብ ሱዳን ስደተኞች ከሰባት ሺህ ይልቃሉ። እነዚህ ስደተኞች በአገር ውስጥ ስደተኞችና ከስደት ተመላሽ ጉዳዮች ኮሚሽን በውል የማይታወቁ ሲሆን ሕገ ወጥ የጦር መሳሪያ ታጥቀው ድንበር መሻገራቸው ስጋት እንደፈጠረም ነው አቶ አንድነት የተናገሩት ተናገሩት። የደቡብ ሱዳን ቶፓሳ ጎሳዎች ወደ ሱርማ ወረዳ ዘልቀው በመግባታቸው የሱርማ ጎሳዎች ወደ ውስጥ በሸሹ ቁጥር በእነሱና በዲዜዎች እንዲሁም በብሮ መካከል ሌላ ግጭት የተፈጠረ መሆኑን ገልጸዋል። ጉዳዩን ያውቁት እንደሆነም ወደ ኢትዮጵያ ስደተኞችና ከስደት ተመላሾች ጉዳይ በአጽሮቱ አራራይ ላይ በስልክ ደውዬ ድርጅቱ አገልግሎት የሚሰጠው ለድንበር ተሻጋሪ ጉዳዮች ሳይሆን በተባበሩት መንግስታት ድርጅት የስደተኞች ጉዳይ ከፍተኛ ኮሚሽን ገኝትን ጠይቀው ስደተኛ እንደሆኑ ለተረጋገጠላቸው ዜጎች ነው ብሏል። ዳሩ ግን ጉዳዩ መርምሮ እንደሚያሳውቅም ገልጧል። በተመሳሳይ ከተባበሩት መንግስታት ድርጅት የስደተኞች ጉዳይ ከፍተኛ ኮሚሽን ለማረጋገጥ የሞከርኩት ጥረት አልተሳካም። ሳገኛቸው የሚመለስበት ሲሆን ይህ አስር ሺህ የሚደርሱ የደቡብ ሱዳናውያን ወደ ኢትዮጵያ ድንበር ጥሰው ገቡ የተባለው በደቡብ ሱዳን ፕሬዝዳንት ሰልቫኪርና በተቀናቃኛቸው ዶክተር ሪክ ማሻር መካከል ዓመታትን የዘለቀው ውጥረትና ጸብ ወደ መስመር እየገባ ነው በሚባልበት ወቅት ነው። ለአሜሪካ ድምጽ ራዲዮ ዮናታን ዘብድዮስ አዋሳም።